ለመስራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምናመሻችሁ ክቡራን አድማጮቼ! እግዚአብሔር አምላካችን ፈቃድ ሆኖ ዛሬም ደግሞ እነሆ በቃሉ ማድፊት ሰብስቦናል። እግዚአብሔር ለዘላለም የተመሰገነ ይሁን። የእግዚአብሔርን ውለታ አንዘነጋም። እግዚአብሔር በያንዳንዱ ቀን በያንዳንዱ ደቂቃና ሴኮንድ ውስጥ የሚያደርግልንን ውለታ በጎነቱንና ምሕረቱን ፈጽሞ መዘንጋት የለብንም። ደግፎናል፣ አንስቶናል፣ አቁሞናል። በፊቱም ደግሞ እንደገና እንድንመላለስ በምሕረቱ ዘወትር እየተከተለን እግዚአብሔር አምላካችን በቤቱ ያኖረናል። አዎ እግዚአብሔር ያደረገልን ምሕረት እግዚአብሔር ያደረገልን ቸርነት እንዴት እንዘነጋለን? ግማሾቻችን ብቻ ሳኑን፣ ብዙዎቻችን ከየት እንደ ተነሣንና እግዚአብሔር ወዴት ከፍ እንዳደረገን እናውቃለን። በእውነት መልካም ነገር አልነበረንም። በእውነት የሚታወቅ በጎ ነገርም አልነበረንም። እግዚአብሔር ግን በጎ ሆኖልናል። አዎ ታዲያ ይህንን ውለታ እንዴት እንዘነጋዋለን? Sim măşem un legăzi mastaă ma Lebei Un să la dema ያጠሮኛል ለፍቅር ምን ምላሽ ይገኛል ዘምር ቃላቶች ያጠሩኛል ምናገር ቃላቶች ያጥሮኛል ፍቅር ምን ምላሽ ይገኛል? ሲነጋም ሲመሽ ሁልጊዜ ማስታወሰው ልቤ የማይጠፋው ሲመሽን ሁልጊዜ ማስታወሰው ልቤ የማይጠፋው ስላለማዊው ፍቅር ነው። ዳንኤል በዚህ ዝማሬ ስላገለገለን እግዚአብሔር ይባርከው እያለን ወደ ዕለቱ ጸሎታችን እናልፋለን። እግዚአብሔር አምላካችን ሆይ በዚህች ምሽት ደግሞ አንተ ልታስተምረንና ልታስታውቀን የፈለግከው ነገር አለ። ከቃል ታምራትን ማየት እንድንችል የልቦናችንን ዐይኖች አብራ። በሚኖረን ጊዜ ሁሉ ጌታ መንፈስ ቅዱስ እያንዳንዱን ነገር ገላልጦ ይናገረን። ድካማችንንም ሁሉ ይቅር በለን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም። ክፍለ ጊዜ ጥናታችን መጨረሻ ላይ የኦሪት ዘፍጥረት ምዕራፍ ሠላሳ አራት ጥናታችንን መጀመራችንን ታስታውሳላችሁ። የያዕቆብ ልጅ ዲና በአገሩ ዐለቃ ኤያዊ ሰው የኤሞር ልጅ በሴኬም መደፈሯን ወንድሞቿ በሰሙ ጊዜ በታላቅ ቁጣ ተነሳስተው የኤሞር ከተማ ነዋሪ የነበሩትን ሁሉ እንደ ጨረሷቸው መመልከታችንን ታስታውሳላችሁ። አዎ በዘፍጥረት ውስጥ እግዚአብሔር በትልቅ ትኩረት የሚያያቸው ሁለት መሠረታዊ ነገሮች እንዳሉን በመጨረሻ ላይ ተመልክተናል። አንደኛው የትውልድ ሐረግ ውርስ ሲሆን ሁለተኛው ደግሞ አንድ ሰው የሚኖርበት አካባቢና በዙሪያው የሚገኘው እውነታ መሆኑንም መመልከታችንን ታስታውሳላችሁ። ዛሬም የዚያኑ ቀጣይ ክፍል ይዘንላችሁ ቀርበናልና እስቲ መጻፊያ ደብተሮቻችሁና እርሳሶቻችሁን እስክታዘጋጁ ድረስ በዚህች አጭር ሙዚቃ አብረን እንቆያለን ውድ አድማጮቼ። ያዕቆብ ሰፊ ቤተሰብ የነበረው ሰው ማለትም በወቅቱ ከነበሩት ዐሥራ ሁለት ወንድ ልጆች በተጨማሪ ሴት ልጆችም ነበሩት። ነገር ግን በወቅቱ ከነበረው የሥነ ጽሑፍ ዘዴና ወቅታዊ አመለካከት የተነሣ ከዲና ሌላ ሌሎች ሴት ልጆቹ አልተጠቀሱም። የዲናም መጠቀስ በወቅቱ የነበራት ታሪካዊ ድርሻ ታላቅ ስለ ነበረ ነው። አዎ ከቁጥር አንድና ሁለት እንደተመለከትነው ዲና በአገሩ አለቃ በኤያዊ ሰው የኤሞሪ ልጅ በሴኬም ተደፍራለች። ወንድሞቿም ይህን በሰሙ ጊዜ በበቀልና በቁጣ ተነሳስተው የአገሩን ሰዎች ጨርሰዋቸዋል። በዚህ ታላቅ መጽሐፍ ውስጥ የምናስተውለው ሌላኛው ትልቅ ስህተት ደግሞ የቤተሰብ ግጭትና የተለያዩ ትርምሶችን ነው። በተለያዩ ታላላቅ ቤተሰቦች ውስጥ ብዙ ግጭቶችን እናስተውላለን። ይህንን እናንተ ማስተውላችሁት ይሆናል። በአብርሃም ቤተሰብ ውስጥም ታላቅ ግጭትና እውከት ነበረ። በይስሐቅም ቤተሰብ ተመሳሳይ ችግር መኖሩ የታወቀ ነው። ኤሳው በይስሐቅ ዘንድ የተወደደ ሰው ነበረ። ርብቃ ግን የኤሳውን ወንድም ያዕቆብን ትወድ ነበረ። ይህ መለያየት በቤተሰቡ ውስጥ የተወሰነም ያክል ቢሆን ግጭትና የሐሳብ አለመግባባትን መፍጠሩ አልቀረም። ከዚያም አልፎ የያዕቆብ ቤተሰብ ራሱን የቻለ ችግር የነበረው ያዕቆብ ባረፈበት አልፎም መሠዊያን ሰርቶ በተቀመጠበት በዚያ ስፍራ ልቡን በስተርጅናው እጅግ የሚያሳዝነው ነገር የተፈጠረበት በግልጽ ማስቀመጥ ቢያስፈልግ ዘፍጥረት ምዕራፍ 34 እጅግ አስደንጋጭና አሳዛኝ ምዕራፍ ነው ወገኖቼ። ምክንያቱም ያዕቆብ የአምላኩን ሕያው ስም ለማስጠራት ከነበረው ታላቅ ጉጉት የተነሳ መሠዊያን ሰርቶ እርሱና ቤተሰቡን ባሳረፈበት ስፍራ ነበር፣ ይህ ታላቅ የሆነ የልብ ስብራት የደረሰበት። አዎ፣ ይህንም አሁን ስታደምጡ ምንድን ነው በያዕቆብ ላይ የደረሰው ታላቅ የልብ ስብራት ብላችሁ ትጠይቁ ይሆናል። በሕይወቱ የደረሰው ይህ ክስተት ወገኖቼ፣ የሚያድግ ለውጥ ነበር። ከዚህ ታሪክ እኛ ክርስቲያኖች ብዙ የምንማረው ነገርም ይኖረናል። እንደ ማንኛውም ሰው በአንድ ሌሊት ብቻ አድገን ታላቅ ሰው መሆን ይቻላል ብሎ ማሰብ ሞኝነት ይመስለኛል። እግዚአብሔር በአንዳንድ በእጁ ያደጉ ሰዎች እጅ ላይ እንድናድግ ለሌሎች እኛን ደግሞ አሳልፎ የሚሰጥበት ጊዜ አለ። በዚህም የማደግና የማሳደግ ሂደት ውስጥ መንፈስ ቅዱስ ትልቁን ስፍራ ይይዛል። ምክንያቱም መንፈስ ቅዱስ ራሱን የቻለ አስተማሪ ነውና። መጽሐፍ ቅዱሳችን ብዙ እውነታዎችን በዚህ ዙሪያ ሊያስጨብጠን ይችላል። የስምዖን ጴጥሮስ ሕይወት ብዙ ነገሮችን ሊያስተምረን ይችላል። ምክንያቱም እርሱ በአንድ ስፍራ ቃል ይገባል፣ አልፎ ደግሞ ሲያፈርሰው ይታይ ነበረ። የሚያደናቅፉና የሚጥሉ በየስፍራው ሞልተዋል። ወገኖቼ፣ ስምዖን ጴጥሮስ ወድቆ በመነሳት ታሪክ ብዙ ዘመናትን ቢያስቆጥርም በሙሉ ኃይሉ የሚቆምበትና ከጌታው ጋር የሚሄድበት ጊዜ በሕይወቱ ውስጥ ምመጥቶ ነበረ። እግዚአብሔር ይመስገን ማለት የሚገባን ግን ስምዖን ወድቆ በተነሣ ቁጥር አቧራውን አራግፎ መሄድ በመቻሉና በመጨረሻም ከጌታ ጋር ለመጣበቅ በመብቃቱ ነው። ወዳጆቼ ከታሪክ እንደምንረዳው ጴጥሮስ በመጨረሻ ልክ እንደ ጌታው ወደ መስቀል እግሮቹን አቀና። ከዚህ ልንገነዘበው የሚገባን አንድ እውነታ አለ። ይህም ከሰዎች ስለምንጠብቀው ማንኛውም ነገር ትልቅ ጥንቃቄ ልናደርግ ይገባናል። የማንኛውም ሰው እድገት ልክ እንደኛው አዝጋሚ ነው። ከመቅጽበት ማደግ የሚባል ነገር ከቶ የለም። እኛ በዝግታ እንደምናድግ ሌሎችም ወገኖቼ በዝግታ ያድጋሉ። ስለዚህ ከሌሎች የምንጠብቀውን ከራሳችን አዝጋሚ የሆነ እድገት ጋር እያገናዘብን ማየት አለብን። በዘፍጥረት ፍጥረት መጽሐፍ ውስጥ ሦስት ምዕራፎች በላባና በያዕቆብ መካከል ያለውን እንዲሁም በሊያ ላይ የተመሠረተ የሕይወት ታሪክን ይናገራሉ። በዚህ ስፍራ እግዚአብሔር የድርብጋ ብቻ ደጋፊ እንዳልሆነ እንመለከታለን። ወገኖች፣ ይህን ደግሜ ደጋግሜ ብዙ ጊዜ ተናግሬያለሁ። ያዕቆብ ሊያን የማግባት ዕቅድ ባይኖረውም በምናነቦታ ታሪክ ውስጥ እስከ ተወሰነ ደረጃ በጋብቻ ፈቃዱ ላይ ጫና እንደተደረገ እንመለከታለን። በምናነበው ክፍል ውስጥ የሊያ ልጆች ሁላቸውን በኃጢአት ውስጥ መሳተፋቸውን ከዚህ ክፍል እንመለከታለን። ይህ እጅግ የሚያሳዝን ነው። ሊያ አራት ወንድ ልጆች አሏት። በዚህኛው ምዕራፍ ኀጢአተኞቹ ስምዖንና ሌዊ ሲሆኑ በምዕራፍ ሰላሳ አምስት ውስጥ ግን የታላቁ ልጅ የሮቤልን ድካም እንመለከታለን። በምዕራፍ ሰላሳ ስምንት ደግሞ ይሁዳ ተጨማሪ ውድቀት ነበረው። በአጠቃላይ ወገኖቼ የሊያ ልጆች በሕይወታቸው ውስጥ ኀጢአት ከመኖሩ የተነሳ የተበላሸ ሕይወት እንደነበራቸው በትምህርታችን ውስጥ ተገልጾ እናገኛለን ሊህ ለያዕቆብ ደግሞ ታላቅ ውድቀትና የልብ ስብራት ነው። በኦሪት ዘፍጥረት መጽሐፍ ውስጥ በምናያቸው ልዩ ልዩ የቤተሰብ ታሪኮች ውስጥ ብዙ የሕይወት ትግል እናነባለን። በያዕቆብ ቤተሰብ ውስጥ የምናየው ልበደንዳናነትና ሸፍጠኝነት በአብርሃም ወይም በይስሐቅ ቤተሰብ ውስጥ አይታይም። አብርሃምና ይስሐቅ በየቤተሰቦቻቸው ራሱን የቻለ ችግር ቢኖራቸውም ከያዕቆብ ጋር ግን ተመሳሳይነት የለውም። እግዚአብሔር ያዕቆብን ቤተሰብ ከላባ ቤተሰብ ለመለየት የፈለገበትን ምክንያት ብንመለከት ትልቁ ነገር በያዕቆብ ቤተሰብ ውስጥ ለተከሰቱ ኀጢአቶች መንስኤው የላባ ቤተሰብ ለኀጢአቶቹ የፈጠሩት መልካም ሁኔታ ነበረ። በቁጥር አንድና ሁለት እንደምንመለከተው ወገኖቼ ዲና በሴኬም መደፈሯን በደንብ ተመልክተናል። ያዕቆብ ደርሶ ካረፈበት ከተማ ወጣ ብሎ ከሚገኘው መንደረ አንድ ጥሩ የሆነች ትንሽ መሬት ገዝቶ በዙሪያው ካለው ባህል ጋር ራሱን ለማጣጣም ይሞክር ነበረ። በርግጥ ስፍራዋ መቼ ስላልነበረ እግዚአብሔር ከዚያ ቦታ ሊለየው ፈልጎ ነበረ። ይህንን ታሪክ አንብባችሁ ስትጨርሱ እግዚአብሔር ያዕቆብን ከዚያ አካባቢ መለየቱ የተሻለ ነገር ነው እንደምትሉ ሙሉ በሙሉ እኔ እርግጠኛ ነኝ። እስቲ እንደገና የምዕራፍ 34 ቁጥር 1 እና 2 ላንብብላችሁ። ለያዕቆብ የወለደችለት የልያ ልጅ ዲናም የዚያን አገር ሴቶች ልጆችም ለማየት ወጣች። የአገሩ አለቃ የእውያዊ ሰው የኤሞሪ ልጅ ሴኬም አያት፣ ወሰዳትም፣ ከእርሷም ጋር ተኛ፣ አስነወራትም ይላል። ውድ አድማጮቼ፣ ዛሬ በሚነገረው የመገናኛ ብዙሐን ቋንቋ ይህን አጸያፊ ድርጊት ብንገልጸው ሴኬም ዲናን አስገድዶ ደፈራት ማለት እንችላለን። ኀጢአትን በኀጢአትነቱ በግልጽ መናገሩ ተገቢ ነው። ወገኖቼ ሰዎች በጊዜ ርዝመትና በሁኔታዎች መለዋወጥ የኀጢአትን ምንነት እንዲሁም የኀጢአትን ጥንካሬን ጠበቅና ላላ እያደረጉ ይገልጹት ይሆናል። ነገር ግን የኀጢአት ምንነትና ጥንካሬ በዘመናት ሁሉ በእግዚአብሔር ፊት ደረጃውን ሳይለቅ ይቆያል። እስቲ ቁጥር ሦስትና አራትን ደግሞ እናንብብ። ልቡናውን በያዕቆብ ልጅ በዲና ፍቅር ተነደፈ፣ ብላቴናይቱንም ወደዳት፣ ልቧንም ደስ በሚያሰኛት ነገር ተናገራት። ሴኬምም አባቱን ኤሞርን ይህችን ብላቴና አጋባኝ ብሎ ነገረው ይላል። የዚህ ታሪክ አስገራሚው ጎን ሴኬም ልጅቱን እጅግ መውደዱንና ለማግባት መፈለጉ ነው። ያዕቆብም ሴኬም ልጁን ዲናን እንዳስነወራት ሰማ። ልጆቹም ከከብቶቻቸው ጋር በምድረ በዳ ነበሩ። ያዕቆብም እስኪመጡ ድረስ ዝም አለ። የሴኬም አባት ኤሞርም ይነግረው ዘንድ ወደ ያዕቆብ ወጣ። የያዕቆብም ልጆች ይህን በሰሙ ጊዜ ከምድረ በዳ መጡ። ሴኬም የያዕቆብን ልጅ ዲናን በመድፈሩ በእስራኤል ላይ ስንፍናን ስላደረገ አዘኑ፣ እጅግም ተቈጡ፤ እንዲህ አይደረግምና። ዘፍጥረት 34 ከቁጥር አምስት እስከ ሰባት ያለውን ተመልከቱ። በእርግጥ ነገሩ መደረግ አይገባም ነበር። ነገር ግን ተደረገ። ሴኬምም ልጅቷን ለማግባት እንደሚፈልግ ሐሳቡን አስታወቀ። ያዕቆብም ነገሩን በሰማ ጊዜ ወንድ ልጆቹ ከሜዳ እስኪመለሱ ድረስ ይጠብቅ ነበረ። እነሱም በመጡ ጊዜ ለጦርነት ተማከሩ። በእኔ አመለካከት ወገኖቼ ያዕቆብ የያዙ አቋም ስህተት ነበረ። የሴኬም አባት ኤሞር ወደ ያዕቆብ መምጣቱ ዲና የልጁ ሚስት ትሆን ዘንድ ለመጠየቅ እንደ ነበረ ግልጽ ነው። ያዕቆብ በዚህ ሐሳብ የሚስማማ ሆኖ ቢገኝ ኖሮ ችግሩ ይህን ያክል የሚጋነን ባልሆነም ነበረ። ነገር ግን ችግሩን ለማቃለል የተወሰደው እርምጃ በእግዚአብሔር ዘንድ ተቀባይነትን አላገኘም። ቁጥር ስምንትና ዘጠኝን ተመልከቱ። ኤሞርም እንዲህ ብሎ ነገራቸው፣ ልጄ ሴኬም በልጃችሁ ፍቅር ልቡ ተነድፏልና ሚስት እንድትሆነው ባካችሁ እርሷን እስጡት። ጋብቾችም ሁኑን፣ ሴቶች ልጆቻችሁን እስጡን፣ እናንተም የእኛን ሴቶች ልጆቻችንን ውሰዱ ይላል። በእርግጥ በእነዚህ ሁለት ወገኖች መካከል ጋብቻ መደረጉ ስህተት ቢሆንም ዲና ለሴኬም መሰጠቷ የተፈጠረውን አስቸጋሪ ሁኔታ ረገብ ያደርገው ነበረ። ከሁለት ጥፋቶች መካከል አንዱን ቀለል አድርጎ ማየት ተገቢ ነውና ከቁጥር ዐሥር እስከ ዐሥራ ሁለት ያለውን የምናንብበው፣ ከእኛም ጋር ተቀመጡ፣ ምድሪቱም በፊታችሁ ናት፣ ኑሩባት፣ ነግዱም፣ ግዙአትም። ሴኬምም አባቱንና ወንድሞቹን እንዲህ አለ፣ በፊታችሁ ሞገስን ባገኝ የምትሉኝን እሰጣለሁ። ብዙ ማጫና እጅ መንሻ በነገራችሁኝም መጠን እሰጣለሁ ይህችን ብላቴና ግን አጋቡኝ። ይላችኋል። ይህ ሁሉ የሚያሳየን ወገኖቼ ያዕቆብ እርምጃ ይወስድ ዘንድ ነገሮች ሁሉ የተመቻቹ መሆናቸውን ነው። ያዕቆብ ከዚህ ሕዝብ ጋር በጋብቻ እንዳይደባለ ከተፈለገ ያለው ብቸኛ አማራጭ መንገድ ምድሪቱን መልቀቅ ብቻ ነው። ልቡም ከዚህ ለመሄድ ወይም ለመልቀቅ መነሳሳቱ ኖ ከክፍሉ እንመለከታለን። ቁጥር 13። ያዕቆብም ልጆች ለሴኬምና ለአባቱ ለኤሞር በተንኰል መለሱ እህታቸው ዲናን አርክ ሰዋታልና ይላል። በዚህ ስፍራ ያዕቆብ የሚገባውን የመሪነት ሚና እንዳልተጫወተ እንረዳለን። ምክንያቱም በመጀመሪያ ደረጃ ልጆቹ ሴኬምንና አባቱን ኤሞርን ሲያታልሉ ዝም ብሎ ማየት አልነበረበትም። እስቲ ቀጥለን ቁጥር አስራ አራትን እናንብብ እንዲህም አሏቸው፣ እህታችንን ላልተገረዘ ሰው ለመስጠት ይህንን ነገር እናደርግ ዘንድ አይቻለንም፣ ይህ ነውር ይሆንብናልና አብሎ መለሱ። በዚህ ቦታ የሚያሳዝነኝ ነገር ቢኖር የመጀመሪያው የርኩሰት ክስተት ማለትም አስገድዶ የመድፈሩ ሁኔታ ተረስቶ እነዚህ ሰዎች ትልቁ ርኩሰት የእግዚአብሔርን ሕግ ተላልፈው ከማይገባና ካልተገረዘ ዘር ጋር የማጋባት እርምጃ መኮነኑ ነው። እንዲህ ይላል ከቁጥር አሥራ አምስት እስከ አሥራ ሰባት ያለው እንደኛ ሆናችሁ ወንዶቻችሁን ሁሉ ብትገርዙ በዚህ ብቻ እሺ እንላችኋለን፣ ሴቶች ልጆቻችንን እንሰጣችኋለን፣ የእናንተንም ሴቶች ልጆች እንወስዳለን፣ አንድ ሕዝብ መሆንን ከእናንተ ጋር እንኖራለን። ትገረዙ ዘንድ እኛን ባትሰሙ ግን ልጆቻችንን ይዘን እንሄዳለን፣ ይላል። በዚህ ስፍራ የያዕቆብ ልጆች እነዚህን ሰዎች የግርዘት ሥርዓት እንዲፈጽሙ መጠየቃቸው በዚህ ዘመን ብዙ ሰዎች የተመሳሳይ የሕይወት ገጠመኝ ይኖራቸዋል ብዬ እናገራለሁ፣ አምናለሁ። በአንድ ወቅት የገጠማቸውን ዕውቁ የመጽሐፍ ቅዱስና የእግዚአብሔር ባሪያ የሆኑት ዶክተር መጊ ሲነግሩን እንዲህ አሉ። አንድ ጊዜ አንድ ሰውን አስታውሳለሁ። ሁለት ጓደኛሞች የትዳር ምክር ፍለጋ አሉ ወደ እኔ መጡ። እነዚህንም ሰዎች በጋብቻ ማጣመር አዳጋች ነበር ካሉ በኋላ ምክንያቱን ሲገልጹ፣ ምክንያቱም አሉ ምክንያቱም ሰውየው ክርስቲያን አልነበረም። የሴት ጓደኛውም እርሱ የግድ ክርስቲያን መሆን እንዳለበት አበክራ ገለጸችለት። ሰውየውንም ጊዜ ወስጄ አነጋገርኩት። በንግግራችንም ላይ ክርስቶስን ለመቀበል ፈቃደኛ እንደሆነ ገለጸልኝ። በጋራም የጸሎት ጊዜ ወሰድን። መጨረሻም ላይ ባደረገው ውሳኔ ምን እንደተሰማው ጠየቅሁት። ከመለሰልኝ መልስ በመነሳት ልጁ ከጋብቻ ፍላጎት ያለፈ የሕይወት ለውጥ እንዳልነበረው ስለ ተገነዘብሁ፣ ምንም ዐይነት የጋብቻ ሥርዐት ላለመፈጸም ወሰንኩ። በእርግጥ ወገኖቼ ውሳኔ አሉ ውሳኔ ሳያሳዝናቸው አልቀርም። ቢሆንም በውሳኔ ስለ ጸናው ጥለውኝ ወደ ሌላ ቤተ ክርስቲያን ሄዱ። እዚያም ሥርዐቱን ለሌላ ሰው እንዲፈጽምላቸው ጠይቀው ተፈጸመላቸው። ከተጋቡ በኋላ ወደ እኔ የቤተ ክርስቲያን ለመምጣት ልጅቱ ብትጎተጉተውም እርሱ ማለትም ባልየው ፈቃደኛ ሆኖ አልተገኘም። ነገር ግን ወደ ሌሎች ጉባኤዎች ሦስት ጊዜ ያክል ይዛው ከሄደች በኋላ በመጨረሻም ባል ተብዬው ክርስቲያን እንዳልሆነ ግልጽ አድርጎ ነገራ ሲሉ አጫወቱም። ውድ አድማጮቼ የቤተ ክርስቲያን ሥርዓቶችን መፈጸምና በክርስቶስ አምናለው ብሎ በአፍ መናገር በትክክል የክርስትና ሕይወት ማስረጃ ሊሆነን እንደማይችል እዚህ ላይ ልብ እንድትሉ እፈልጋለሁ በዚህ ዘመን እንዲህ ያለ ነገር በሁሉ ቦታ አለ አድማጮቼ ክርስቶስን የግል አዳኝ አድርጎ ማወቅ በእውነት መሰክራለሁ ትልቅ መረዳት ነው ክርስቶስን የግል አዳኝ አድርጎ ማወቅን የመሰለ በምድር ላይ በእውነት የለም ክርስቶስን ስናውቀው የሕይወት ለውጥ ይከሰታል ቀደም ብለን ባየነው ታሪክ ውስጥ ባልየው በሕይወቱ ላይ የተከሰተ አንዳች ነገር አልነበረም። ምንም የሕይወት ለውጥ በፍጹም አልተከሰተበትም። ሌሎችም ተመሳሳይ ልምድ ያላቸው ብዙ ሰዎች በቤተ ክርስቲያን ውስጥ ይኖራሉ። በዚህ ስፍራ ግን የያዕቆብ ልጆች የሴኬምንና የወገኖቹን መገረዝ እንደ ትልቅ ነገር ያዩት ነበረ። ብዙ ሰዎች ወደ ቤተ ክርስቲያን መመላለስ፣ የክርስቲያን ቃላትንም መጠቀም፣ አልፎም አንዳንድ ጥቅሶችን ማወቅ ክርስቲያን መስሎ የመገኘት መንገድ አድርገው ተያይዘውታል። ነገር ግን ልንረዳው የሚገባን አንድ ትልቅ ነገር አለ። ያም ክርስቲያን መሆን ማለት ክርስቶስን አውቆ መለወጥና በእርሱም ቃል መሠረት መኖር ማለት ነው። እስቲ ቁጥር አሥራ ስምንትና አሥራ ዘጠኝን እናንብብ። ነገራቸውም በኤሞር ልጅ በሴኬምና በኤሞር ዘንድ የተወደደ ሆነ፣ ብላቴናውም ያሉትን ያደርግ ዘንድ አልዘገየም፣ የያዕቆብን ልጅ ወዷልና፣ እርሱም በአባቱ ቤት ካሉት ሁሉ የከበረ ነበር ይላል። በዚህ ስፍራ ሴኬም ትክክለኛ ነገር ማድረጉን እመለከታለሁ። ከቁጥር ሀያ እስከ ሀያ ሶስት ያለውን ተመልከቱ። በሌላ አባባል እነዚህ ሰዎች በጋብቻ አማካኝነት ያዕቆብ የነበረውን ሁሉ የመውረስ ዕቅድ እንዳላቸው እንመለከታለን። ቁጥር አራትንም እንዲሁ ተመልከቱ። ከዚህ ስፍራ እንደምንረዳው የተጠየቀው የግርዘት ሥርዓት መፈጸሙ የላይላይ እንጂ ወይንም ደግሞ ጊዜያዊ ለውጥ ብቻ ነበረ እንጂ እውነተኛ የልብ ፈቃደኝነት ላይ የተመሠረተ አልነበረም። ይህም ሳይለወጡ የቤተ ክርስቲያን አባል እንደመሆን ሊታይ ይችላል። ስምዖንና ሌዊ የኤሞርን ሰዎች ማረዳቸውን ደግሞ የምንመለከተው ከቁጥር ሀያ አምስት ነው። በርግጥ በዚህ ስፍራ የምናነበው በስምዖንና በሌዊ የተቀነባበረ የማጭበርበር ሙከራ ነው። ስምዖንና ሌዊ የዲና ወንድሞች ስለሆኑ በዲና ላይ የደረሰውን አሳዛኝና አሳፋሪ ነገር ለመበቀል ፈልገው ነበር። በወሰዱትም የበቀል እርምጃ ብዙ እንዳደረጉ እንመለከታለን። ስምዖንና ሌዊ ሊፈጽሙት ያደረጉት የጭካኔ ተግባር ከኤሞር ጎን የተፈጸመውን ወንጀል በፍጹም የማይመጥን ነበር። ቢሆንም ግን በዚያ አካባቢ ይኖሩ የነበሩ ሰዎችን ሕይወት በቀጥታ የሚመለከት ነበረ። የፈጸሙት ተግባር እጅግ አሳዛኝና መሆን የማይገባውም ነበረ። ቁጥር 27 ሌዊና ስምዖን ባስነሱት ሐሳብ ሌሎቹ የያዕቆብ ልጆች ተካፍለው ነበረ። ይህም በያዕቆብ ቤተሰብ ጎን ከላባ ቤት የተወረሰ የስግብግብነት ባሪ መሆኑን እንረዳለን። ከቁጥር ሃያ ስምንት እስከ ሰላሳ ያለውንም እንዲሁ ተመልከቱ። በዚህ ስፍራ ያዕቆብ የተሳሳተ የሕይወት አቅጣጫ እንደያዘ እንመለከታለን። ስምዖንና ሌዊ ላደረጉት ተግባር ሳይሆን ስሙን ስላጠፉት ብቻ ያዕቆብ ሲገስጻቸው እናያለን። አንዳንድ ጊዜ በኀጢአት ላይ ያለን አመለካከት እጅግ የተዛባ ነው። ትኩረታችን በኀጢአቱ ላይ ብቻ ሳይሆን ኀጢአቱ በሚያስከትለው ውጤት ላይ ነው። በየቤተ ክርስቲያናት በአንዳንድ መሠረታዊ ጉዳዮች ላይ በቂ አቋምና እርምጃ የማይወስዱ ሰዎች አሉ። ምክንያቱም ሊወስዱት የሚገባው አቋም ከሌሎች ጋር ያቀያይመናል ብለው ስለሚፈሩ ነው። ስለዚህም ወገኖቼ ብዙ የቤተ ክርስቲያን አገልጋዮች እግዚአብሔርን ከማስደሰት ይልቅ በይሉንታ በመሸነፍ ሰውን ለማስደሰት ሲሞክሩ በደንብ ይስተዋላል። አንዳንድ ጊዜ ደግሞ የተወሰደው አቋም ትክክል ወይም ስህተት ሊሆን ይችላል። ጉዳዩ ግን አቋሙ ትክክል ወይም ስህተት በመሆኑ ላይ ሳይሆን ሰዎችን በማስደሰትና በማስከፋት ላይ ብቻ ነው የሚሆነው። እንዲህ ያለው አሰራር ቤተ ክርስቲያን ግልጽ አቋም በሌላቸው አድርባይ ክርስቲያኖች እንድትሞላ ያደርጋል። የጌታ ቤተሰቦች፣ ለእውነት መቆምን የመሰለ ነገር የለም እላለሁ። ለእውነት የቆመ ሰው ምንም አይነት የሐሳብ ለውጥ ማድረግ የለበትም። ያዕቆብ ግን በዕድሜው አርጅቶ ደክሞ እናየዋለን። በዚህ ስፍራ በሕይወቱም ሆነ ባኗኗሩ የአቋም ብስለት ከቶ አይታይበትም። ቤተ ክርስቲያን ውስጥ ዕድሜ ቈጥሮ በተለያዩ የአገልግሎት ዘርፎች ተካፍሎ የአስተሳሰብ ድሃ ከመሆንና በመንፈስ ቃለ ማደግ ልዑል እግዚአብሔር በምሕረቱ ይታደገን። ወገኖቼ በቁጥር ሰላሳ አንድ የተጠየቀው ጥያቄ ግሩም ነበረ። ለጥያቄው መልስ ከመስጠታቸው አስቀድሞ ሴኪም ላቀረበው የጋብቻ ሐሳብ ተገቢውን መልስ መስጠት ነበረባቸው። በዚያን ሁኔታ ውስጥ መደረግ የሚገባው ትክክለኛ ነገር ጋብቻቸውን ማከናወን ነበር። ሌሎችም ቢሆኑ ሰውን በመግደል ወንጀል ከመሰማራት ይልቅ ጋብቻው ቢፈቀድ ኖሮ ሁኔታው በሰላም ያልቅ ነበር በሮሜ ምዕራፍ 12 ከቁጥር 19 እስከ 21 ባለው መመሪያ መሠረት ክርስቲያኖች ከበቀል ነፃ መሆን አለባቸው። የሚበቀል ማንኛውም ሰው ከእምነት ውጪ ነው። ይህም ማለት የበቀል እርምጃ የክህደት እርምጃ መሆኑን ያመለክታል። በዚያን ወቅት ያዕቆብና ልጆቹ ወደዚህ መንፈሳዊ ደረጃ ይደርሳሉ ብሎ መጠበቅ ባይቻልም፣ ያደረጉትን ክፉ ተግባር ግን ትክክል ነው ብሎ መቀበል አይቻልም። ወገኖቼ በዚያ ታሪክ ውስጥ የምንመለከተው ያዕቆብና ልጆቹ የወሰዱ ስሜታዊ እርምጃ መሆኑን ነው። ያዕቆብ ብዙ አላስፈላጊና ጌታን ደስ የማያሰኝ ተግባር በቤቱ ሲፈጽም ዝም ብሎ ይመለከት ነበረ። ከያዕቆብና ከልጆቹ ታሪክ እግዚአብሔር ታላቅ ነገርን አስተምሮናል። በእውነት በቤተ ክርስቲያን ውስጥ ሊኖረን ስለሚገባን ድርሻ በክርስትና ሕይወታችንም ምን ማድረግ እንደሚገባን እንዴትም መመላለስ እንደሚገባን የሕይወት ለውጥም ደግሞ ማለት ምን ማለት እንደሆነ እግዚአብሔር በእውነት አስመልክቶናል፣ ተናግሮናል። ስሙ ለዘላለም እየተመሰገነ ይሁን። ደህና ደሩ ወገኖች።

Find the I am to